በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 12 ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምሽቱ አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታዬ ነን። የፓርቲዎቹ ፕሮግራማቸው እንደተጠበቀ ሆኖ በጋራ በተግባባንባቸው ጉዳዮች በጋራ ለመስራት ነው ይሄ ነገር የተፈጠረ። በነዚህ ጉዳዮች ደግሞ የህብረ ብሔራዊ ሆነ ብሔራዊ ወይም ደግሞ የክልል ፓርቲዎች የምንላቸው ምንም ችግር ሆኖ አልተገኘም። ዘጠኝ የኢትዮጵያ ተቃዋሚ ፓርቲዎች ህብረት መፍጠራቸው ተሰምቷል። በቀደመው ድምፅ የሰማችሁት የመጀመሪያው አቶ ይልቃል ጌትነት የህብረቱ ሊቀመንበር፣ ሁለተኛው ደግሞ ዋና ጸሐፊው አቶ ግርማ በቀለ ናቸው። ሙሉ ዘገባው በአብይ ርዕስ ይቀርባል። ለምሽቱ ካሉን ዜናዎች መካከል ካናዳ ፓርላማ ላይ ተኩስ ተከፈተ የሚለው ይገኝበታል። በዘገባዎቻችን በዩናይትድ ስቴትስ ከቦስተኑ ማራቶን የአሸባሪ ጥቃት በተያያዘ የተከሰሰው የሮቤል ፊሊፖስ የፍርድ ሂደትን የሚመለከት ዘገባም ይኖረናል። እንደዚሁም ካናዳ ፓርላማ ላይ ተኩስ ተከፈተ በደቡብ ሱዳን የሰላም ጥረት አዲስ ውጤት መገኘቱ ተነገረ የሚሉ ዋና ዋና ዜናዎችን ይዘናል። አሁን ወደ ዜናችን እናልፋለን። ቴሌላይም ባክ ፕሮግራሙን ይመራል። መልካም ምሽት። በካናዳ ፓርላማ አቅራቢያ በሚገኝ ብሔራዊ የጦር ሰማዕታት መታሰቢያ ጥበቃ ላይ የነበረን ወታደር አንድ የታጠቀ ሰው ተኩሶ ከመታው በኋላ በአሁኑ ሰዓት የፓርላማው ህንጻ በተጠናከረ የፖሊስ ኃይል ተከቧል። ተኳሹ ወታደሩን ከመታው በኋላ ወደ ፓርላማው ህንጻ የሮጠ ሲሆን እማኞች እንደተናገሩት በፓርላማው ውስጥ የተኩስ ልውውጥ ተካሂዷል። በፓርላማው ህንጻ ውስጥ ቢያንስ አንድ ሰው በጥይት ተመቶ መገደሉን የካናዳ ብሮድካስቲንግ ኮርፖሬሽን ዘግቧል። በስፍራው የነበሩት የካናዳ ጠቅላይ ሚኒስትር ስቴቨን ሃርፐር ከአካባቢው በደህና መውጣታቸውን ቃል አቀባያቸው ተናግረዋል። ቀደም ሲል ተመትቶ የቆሰለው ወታደር ወደ ሆስፒታል የተወሰደ ሲሆን የሚገኝበት ሁኔታ እስካሁን አይታወቅም። በደቡብ ሱዳን ተቀናቃኝና ተፋላሚ ወገኖች መካከል መግባባት ለመፍጠር ለሚደረገው ድርድር አዲስ ስኬት መገኘቱን የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ አስታወቀም። በሁለቱ ወገኖች መካከል ተጀምሮ ወደፊት መግፋት ያቃተው ድርድር መንቀሳቀስ በሚችልበት ሁኔታ ላይ ከፕሬዚደንት ሳልቫኪር ጋር ለመነጋገር አንዳንድ የኢጋድ አገሮች መሪዎች ዛሬ ጁባ ተገኝተዋል። ሉሲ ፖኒ ለቪኦኤ ያጠናቀረችው ዘገባ አለ። ቆንጅታ ይዛዋለች። ደቡብ ሱዳኗ ዋና ከተማ ጁባ ላይ ዛሬ የተካሄደው ድርድር በጣም ጥሩ በሆነ ሁኔታ ተከናውኗል ብለዋል የኢጋዱ ዋና አደራዳሪ ስዩም መስፍን አደ ጁባ ኮንሳልቴሽንስ በጁባው ንግግር በእንጥልጥል ባሉ ወይም ባልተቋጩ ጉዳዮች ዙሪያ ውጤት ያለው እርምጃ ተደርጓል። ያም በሚቀጥለው ሳምንት በሚከፈተው የኢጋድ አባል አገሮች የመሪዎች ጉባኤ ላይ ይጠናቀቃል። የኢጋድ ምክር ቤት ሊቀመንበር የሆኑት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የኬንያ ፕሬዝደንት ኡሁሩ ኬንያታና የዩጋንዳ ጠቅላይ ሚኒስትር ሮሃካና ሩጉንዳ ከደቡብ ሱዳን ፕሬዝዳንት ሳልቫኪር ጋር በጁባ በቤተ መንግስቱ በዝግ ሶስት ሰዓት የፈጀ ውይይት ነው ያካሄዱት። ስብሰባው እንደተጠናቀቀ አቶ ስዩም መስፍን የመሪዎቹን የጋራ መግለጫ ለጋዜጠኞች አሰምተዋል። የዛሬው ምክክር ዓላማ በደቡብ ሱዳን የሰላም ሂደት ባህር ዳር ላይ በተካሄደው ስብሰባ በተገኙት ውጤቶች ላይ ለመመካከር መሆኑን የባህር ዳሩ ጉባኤ ላይ በመሪዎች ደረጃ ውይይት እንዲደረግባቸው የተያዙ የተወሰኑ ቁልፍ የሆኑ ገና ያልተፈቱ ጉዳዮች እንደነበሩም የመሪዎቹ የጋራ መግለጫ አትቷል። በሚቀጥለው ሳምንት የኢጋድ መሪዎች ጉባኤ ከመከፈቱ አስቀድሞና የደቡብ ሱዳን መንግስትና አማጽያኑ በዚሁ ወር ውስጥ እንዲያካሂዱት በታቀደው የሰላም ድርድር ከመቀመጣቸው በፊት መሪዎቹ የአማጽያኑ መሪ ሪያክ መቻርን ማነጋገር እንዳለባቸው ዋናው የኢጋድ ሸምጋይ ስዩም መስፍን ገልጸዋል። በኢጋድ የተሸመገለው የኋለኛው የሰላም ድርድር ሁለቱ ወገኖች በጠቅላይ ሚኒስትር ስልጣንና ለሰላሳ ወራት የሚዘልቅ የብሔራዊ አንድነት የሽግግር መንግስት እንዲመሰረት በደረሱት ውል ማቀፍ በተመለከተ ስምምነት ላይ መድረስ ካቃታቸው በኋላ መበተኑ የሚዘነጋ አይደለም። ወደ ተከታዩ ዘገባ እናልፋለን። በዳርፉር ጦርነት ወቅት በሰብዕና ላይ በተፈጸሙ ወንጀሎች ተከሰው እጃቸው ተይዘው እንዲቀርቡ ዓለም አቀፉ ፍርድ ቤት ትዕዛዝ ያወጣባቸው የሱዳን ፕሬዚደንት ኦማር ሐሰን አልበሽር እንደገና ለምርጫ እንዲቀርቡ በፓርቲያቸው ብሔራዊ ኮንግረስ እንደገና ተሰይመዋል። የሰባ ዓመቱ አልበሽር ላለፉት 25 ዓመታት ሥልጣን ላይ ነበሩ። ባልደረባችን ጄምስ ባቴ ያጠናቀረው ዘገባ ለትዝታ በላቸው ታቀርበዋለች። ባለፈው ሳምንት ሁለት የሱዳን ተቃዋሚ ፓርቲዎች ጥረታቸውን በማስተባበር የሱዳንን አምባገነናዊ ፓርቲ ወደ ዲሞክራሲያዊ እንለውጣለን ብለዋል። በሌላ በኩል የአገሪቱ ማስታወቂያ ሚኒስትር አህመድ ቢላል የፕሬዝደንት አልበሽር እንደገና መመረጥ ሁሉም ፓርቲዎች በቀላሉ በብሔራዊ ውይይት እንዲሳተፉ ይረዳል ብለዋል። ብሔራዊ ውይይቱ ሁሉም ሱዳናውያን በክብ ጠረጴዛ ዙሪያ ተቀምጠው ለችግሮቻቸው ሁሉ መፍትሄ የሚፈልጉበት ነው ብለዋል የማስታወቂያ ሚኒስትሩ። የሆነ ሆኖ የተቃዋሚው ኡማ ፓርቲ የመጀመሪያዋ የሴት ምክትል ፕሬዝደንት ሜሪያም አልሳጊ አልማዲ ጭቆናና አፈና በነገሰበት ሀገር እንዲህ አይነቱ ውይይት የማይታሰብ ነው ብለዋል። የሱዳን ማስታወቂያ ሚኒስትር ቢላል ግን ፕሬዚደንት አልባሽር ከአምስት እጩዎች መካከል ስለተመረጡ ምርጫው በፍትሐዊ መንገድ እየተከናወነ ይሄዳል ብለዋል። ሌላው ተቃዋሚ ፖፑለር ኮንግረስ ፓርቲ ለሚመጣው ዓመት እንደ አውሮፓ አቆጣጠር 2015 የታቀደው ምርጫ ነፃና ሚዛናዊ አይሆንም በማለት እንደማይሳተፍ አስታውቋል። ቢላል ግን የሱዳን ተቃዋሚ ፓርቲዎች የህዝብ ድጋፍ ስለሌላቸው ነው ከምርጫው ራሳቸውን የሚያገሉት ብለዋል። ለነገሩ አብዛኞቹ ተቃዋሚ ፓርቲዎች ሰፊ የህዝብ ድጋፍ የላቸውም። ከአስር ዓመት በኋላም ሊኖራቸው አይችልም። ነገር ግን በብሔራዊ ውይይቱ ምርጫውን በአንድ ወይም በሁለት ዓመት ለማራዘም ከስምምነት ላይ መድረስ እንችላለን። የማስታወቂያ ሚኒስትር አህመድ ቢላል አልበሽር እንደገና ለምርጫ የቀረቡት ባለም አቀፍ የወንጀል ፍርድ ቤት ፊት እንዳይቀርቡ ሽሽት ነው የሚለውን አስተባብለዋል። የሱዳን ኢኮኖሚ የዳሸቀ በመሆኑም ምርጫው ሊሳካ አይችልም የሚለው ጥቆማ፣ የኢኮኖሚ ቀውስ ያለባት ሱዳን ብቻ አይደለችም። እርግጥ ደቡብ ሱዳን ከተገነጠለች ወዲህ የኢኮኖሚ ስቃይ ደርሶብናል ምክንያቱም ሰማንያው በመቶ ንብረት ወደ ደቡብ ሱዳን ስለሄደ ብለዋል። ይህ በእንዲህ እንዳለ ካርቱም ለደቡብ ሱዳን ሸማቂዎች ወታደራዊ እርዳታ ልትሰጥ ነው የሚለውንም የማስታወቂያ ሚኒስትሩ ቢላል አስተባብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ምዕራብ አፍሪካን ያዳረሰውና ከ4500 በላይ ሰው የገደለው የኢቦላ ወረርሽኝ ተገቢ ናቸው የሚባሉት እርምጃዎች በትክክል ከተወሰዱ በመጪዎቹ አራትና ስድስት ወራት ውስጥ በቁጥጥር ስር ሊሆን እንደሚችል የዓለም አቀፉ የቀይ መስቀልና ቀይ ጨረቃ ፌዴሬሽን ኃላፊ ኤልሃጅ አሳይ አስታወቁ። በተያዘው ጊዜ የታሰበውን ስኬት ለመጨበጥ በኢቦላ መታመማቸው የተረጋገጠ ሰዎች ከጤነኞቹ በአግባቡ ነጥሎ ማቆየትና በአግባቡም መንከባከብ፣ በኢቦላ የሞቱትን አስከሬኖችም የአያያዙ ሥርዓት በሚያዘው መሰረት መቅበር አስፈላጊ መሆናቸውን አሳይ ዛሬ ቻይና ውስጥ ለጋዜጠኞች በሰጡት መግለጫ አሳስበዋል። በሌላ በኩል ደግሞ የዓለም የጤና ድርጅት የኢቦላ አጣዳፊ ጊዜ ኮሚቴውን ሰብስቦ አሁን ያሉ ሁኔታዎችን እየገመገመ ሲሆን ምናልባት አሰራሩን መለወጥ ያስፈልግ እንደሆነም እየመከረ ነው። ይህ በእንዲህ እንዳለ ጆንሰን ኤንድ ጆንሰን የሚባለው የአሜሪካ መድኃኒት አምራች ኩባንያ ባቫሪያን ኖርዲክ ከሚባለው ጤና ላይ የሚሠራ ኩባንያ ጋር አዲስ ክትባት ለማውጣት እየተዘጋጀ መሆኑን ዛሬ አስታውቋል። የክትባቱ የደህንነት ሙከራ የፊታችን ወር የሚጀመር ሲሆን ወደ ስራ ሲገባ በሁለት ወራት ልዩነት የሚሰጡ ሁለት ክትባቶች እንደሚሆኑም ጆንሰንን ጆንሰን አስታውቋል። ኩባንያው የኢቦላ ምርምርን ለማፋጠንና ለማስፋት እስከ 200 ሚሊዮን ዶላር ወጪ መመደቡን አስታውቆ በመጪው የአውሮፓ ዓመት አጋማሽ የክትባቱ ሙከራ ሰው ላይ የሚጀመር መሆኑን ገልጿል። የዓለም የጤና ድርጅት ደግሞ የፊታችን ጥር ውስጥ ሙከራ ላይ ያለ አንድ ክትባት ለሰው እንደሚሰጥ አመልክቷል። ህንድ ኢቦላ እንዳይገባባት ለመከላከል ለምታደርገው ጥረት የናይጄሪያን አሰራር እንደምትወስድ አስታውቃለች። በአስራ አምስት ዓለም አቀፍ አውሮፕላን ጣቢያዎቿ ላይ ለኢቦላ ክትትል ቁልፍ ናቸው የሚባሉ የሙቀት መለኪያዎችን መትከላቸውን የህንድ የጤና ጥበቃ ሚኒስትር ሃሽ ቫርድሃን ለጋዜጠኞች ገልጸዋል። በአውሮፕላን ጣቢያዎቹ ላይ በኢቦላ ከተጠቁት ሀገሮች በሚነሱ ወይም እነርሱን እያቋረጡ በሚደርሱ መንገደኞች ላይ ምርመራውን እንደሚካሄድ ነው ሚኒስትሩ ያስረዱት። በተጨማሪም አውሮፕላን ጣቢያዎችና የባህር ወደቦች ላይም ተመሳሳይ የኢቦላ ክትትል ለማድረግ ህንድ መሳሪያዎቹን እየሸመተች መሆኗን ሚኒስትሩ አመልክተዋል። እስካሁን ህንድ ከኢቦላ ነጻ ብትሆንም ከ45 ሺ በላይ ዜጎቿ ቁጥሩ ከ9200 በላይ የሆነ ሰው በኢቦላ በተያዘባቸው የምዕራብ አፍሪካ ሀገሮች ስለሚኖሩ ስጋቷ እየበረታ ንቃቷም እየጠነከረ መምጣቱ ይነገራል። ሶሪያና ኢራቅ ወሰን ላይ የምትገኘውን ኮባኒ ከተማን ከእስላማዊ መንግስት ጽንፈኞች እየተከላከሉ ላሉት የኩርድ ተዋጊዎች ዩናይትድ ስቴትስ ትጥቅ ከአየር መጣሏ ትክክል አልነበረም ሲሉ የቱርክ ፕሬዚደንት ራሲፕ ተይፕ ኤርዶሃን አስታወቁ። የዩናይትድ ስቴትስ የጦር አውሮፕላኖች ከትናንት በስቲያ ለኩርዶቹ ከጣሏቸው መሳሪያዎች ጥይትና የከባድ መሳሪያ አረሮች፣ እንዲሁም የህክምና ቁሳቁስ መካከል አንዱ አድራሻውን ስቶ በአይሲል ተዋጊዎች እጅ መግባቱን የሚጠቁም ዘገባ መውጣቱ ይታወቃል። Kime burada nasıl destek verildiği açık net ortaya çıkıyor. ምንም እንኳ አማጽያኑ ተዋጊዎች ሁሉንም የጠፋውን ትጥቅ አግኝተዋል ባይባልም የተወሰነው ግን ደርሷቸዋል። ይህ ደግሞ ጨርሶ ተቀባይነት የሌለው ነው። ይልቅ መሳሪያዎቹን ለተዋጊዎቹ ለማድረስ ከዚህ የተሻሉ ብልህነት የታከለባቸውና የተሻሉ መንገዶችም ነበሩ ብለዋል የቱርኩ ፕሬዚደንት ኤርዶሃን። ለተዋጊዎቹ እንዲደርስ የአሜሪካ አይሮፕላኖች ከጣሏቸው 28 እሽጎች 27ቱ እንደደረሳቸው እንዲደርሳቸው ለሚፈለገው የኩርድ ተዋጊዎች ደርሰዋል ብለው እንደሚያምኑ የዩናይትድ ስቴትስ ባለሥልጣናት ተናግረዋል። የዜናው ሰዓት ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ አድማጮች። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 12 ምሽት ፕሮግራማችን ነው። ዘጠኝ ተቃዋሚ የፖለቲካ ፓርቲዎች ኅብረት መሠረቱ፣ በአብይ ርዕስ ከቦስተኖ ማራቶን ከደረሰው በአሸባሪነት የተከሰሰው ከደረሰው ሽብር ጋር ተያይዞ የተከሰሰው ሮቤል ፊሊጶስ የፍርድ ሂደት የሚሉትን ዘገባዎች ለመጽሔት ክፍለ ጊዜ ይዘናል። በኋለኛው የዝግጅታችን አጋማሽ ደግሞ አንጋፋው የዋሽንግተን ፖስት የቀድሞ ዋና አዘጋጅ ቤን ብራድሊ አረፈ። The Post published the Pentagon Papers revealing the true history of America's involvement in Vietnam. Exposed Watergate. Ben, the Washington Post said that America is not only a country that has been a part of the Vietnam War, but also has been a part of the war. The Watergate was also a part ፕሬዚደንት ባራክ ኦባማ ከተናገሩት የተወሰደ ነው የሰማችሁት። በዝግጅታችን ሁለተኛ አጋማሽ የቤን ብራድሊን ሕይወት የሚመለከት ዘገባ ይዘናል። ተከታተሉ። አሁን የዕለቱ አብይ ርዕስ ይቀርባል። ዘጠኝ የኢትዮጵያ ተቃዋሚ ፓርቲዎች ሰማያዊ ፓርቲ፣ የመላ ኢትዮጵያ አንድነት ድርጅት የከንባታ ህዝብ ኮንግረስ፣ የመላ ኢትዮጵያ ዲሞክራቲክ ፓርቲ፣ የኦሞ ህዝቦች ዲሞክራሲያዊ ህብረት፣ የመላው አማራ ህዝብ ድርጅት፣ የሶዶ ጎርደና ህዝብ ድርጅት፣ የኢትዮጵያ ብሔራዊ አንድነት ፓርቲ፣ የጌዲዮ ህዝብ ዲሞክራቲክ ድርጅት በትናንትናው ዕለት አንድ የትብብር ስምምነት ተፈራረሙ። አምስቱም ተቃዋሚዎች ይህንን ስምምነት ይፋ በማድረግ ዛሬ ረቡ በሰማያዊ ፓርቲ ጠቅላይ ጽሕፈት ቤት ጋዜጣዊ መግለጫ ሰጥተዋል። በስምምነቱ መሰረትም የኢትዮጵያ ተቃዋሚ ፓርቲዎች ኮንሶርቲየም ጥምረት ወይም ህብረት መመስረቱ ተገልጿል። የኮንሶርቲየሙ አባላት በሊቀመንበርነት ከመረጧቸው የሰማያዊ ፓርቲው ይልቃል ጌትነትና በጸሐፊነት ከተመረጡት የኦሞ ህዝቦች ዲሞክራቲክ ህብረት አቶ ግርማ በቀለጋ አዲሱ አበበ ቀጣዩን ውይይት አድርጓል። ውይይቱ የኮንሰርቲየሙ ማለትም የህብረቱን አስፈላጊነት በተመለከተ አቶ ይልቃል ጌትነት ከሚናገሩት ይጀምራል። የፓርቲዎቹ ሙሉትና ነጻነት ፕሮግራማቸው እንደተጠበቀ ሆኖ በሚያግባቡን ጉዳዮች ላይ ጀምረን ሀሳብ ለሀሳብም እየተግባባን በስነ ልቦናም እየተዋወቅን ስንመጣ በሂደት ግንኙነታችንን እያደራጀን ከፍ ወዳለ ወደ ዘላቂ ነገርም ልንሄድ እንችላለን በሚል ሰፊ የሆነ እንግዲህ ረዘም ያለ ጊዜ ጥናት፣ የዳሰሳ ጥናት አድርገን በጋራ በተግባባንባቸው ጉዳዮች በጋራ ለመስራት ነው ይሄ ነገር የተፈጠረው። መጀመሪያ ወዳቀረብኩት ጥያቄ ልመለስ። አቶ ግርማ እዚያ ላይ ሀሳብ ቢሰጡ ወደ ለምን አንድ ያደረጋችሁ ምክንያት እና በምንድን ነው እሱ የተሰባሰባችሁት? ህብረ ብሔርነት መለኪያ ሆኗል ወይምስ ደግሞ አልሆነም ማለት ነው? አንድ በጋራ የሚያደርገን ጉዳይ አለ። ይህን የሀገራችን ወቅታዊ ፖለቲካን በምንመለከትበት ጊዜ በምርጫ ጉዳይ ላይ በመጪው ምርጫ ላይ በጋራ የምንቆምበት አስፈላጊነት እና ወቅታዊነት፣ ሁለተኛ ደግሞ በዘላቂውም ቢሆን ይህንን ጉዳይ በጋራ በሀገሪቱ ህገ መንግስታዊ የመድብለ ፓርቲ ፖለቲካ ካላሰያዝ ነው። ስለ ምርጫም ሆነ ሌሎች ነገሮች መነጋገሩ ፋይዳ የለውም። ለምርጫው ቅድሚያ ምርጫ አለው የሚለውን ጥያቄ መወስ አለበት። በነዚህ ጉዳዮች ደግሞ ህብረ ብሔራዊ ሆነ ብሔራዊ ወይም ደግሞ የክልል ፓርቲዎች የምንላቸው ምንም አይነት ልዩነት ስለሌላቸው የአደረጃጀት ጉዳይ ምንም ችግር ሆኖ አልተገኘም። ግንኙነታችንን የድርጊት ወይም የፋንክሽናል ሪሌሽን ስለሆነ ወደ ቦርድ የሚያመጣ ጉዳይ አይደለም እና በዚህ መልክ ነው ያየ አቶ ይልቃል ህብረ ብሔር ባይሆኑም አብሮ ለመሄድ አንቸገርም፣ ነው ባጭሩ የአቶ ግርማ አስተያየት ባጭሩ። አቶ ይልቃል እውነት ነው። አሁን የኢትዮጵያ ሁኔታ ከድቶ ወደማጡ እየሄደ ዝርዝር የፖሊሲና የፕሮግራም አማራጮችን ሳይሆን አጠቃላይ ትግሉ ሀገር የማዳንና እንደ ኢትዮጵያ የመኖር ችግሮች እየተከማችሁ ከአቅም በላይ ሆነው ሁላችንም ወደማንወደውና ወደምንሰጋበት ነገር ሊያስኬደን ስለሆነ፣ አወቃቀራቸው በየትኛውን መንገድ ቢሆን በክልል እንዲሁም በሀገር አቀፍ ደረጃ በጋራ የሚሰሩት ፊታቸው የተደቀነ ብዙ ችግር እንዳለ እና ያንንም ካቃለሉ ምናልባት ለልዩነታቸውንም መጫወት የሚችሉበትን ሜዳ ለመፍጠር የመጀመሪያ ቅድም ሁኔታ ስለሆነ አሁን ባለንበት ሁኔታ በዚህ ደረጃ መደራጀታቸው ለምንቀራው ስራ ምንም ችግር አይፈጥርም። የኢትዮጵያን ጉዳይ በተመለከተ ሁለታችሁም የገልጣችሁት የአንድነት አስፈላጊነት በዘጠኙ ብቻ ሳይሆን ሌሎችም የተቃዋሚ ፓርቲዎች ይህን ነገር ያነሳሉ፣ እና ለምን ዘጠኝ ብቻ ሆናችሁ? ከዛ በላይ የተቃዋሚ ፓርቲዎች ስላሉ ማለት ነው። ኢንጂነሪ ይልቃል የሚልቀጥሉ ይችላሉ ከፈለጉ ልክ ነው። አቶ አዲሱ፣ ይህንን ነገር ስንሰራ ወደ አስራ አራት ያህል ፓርቲዎች ነን ነው ለባለፈው ሶስት ወራት ስንነጋገር የቆየን ብልጽ ለማድረግ አንድነት፣ ለዲሞክራሲ እና ለፍትህ ፓርቲ እና የመድረክ አባል ፓርቲዎቹ ነን። የግምገማ ሰነዱን በማዘጋጀት ሂደት በሀገር ደረጃ ልንሰራ የምንችላቸውን እና በጋራ የሚያሰሩትን ነገሮች በማዋቀር እና በመለየት ሂደት ውስጥ አብረና የቆየ ነው። ነገር ግን ቅርብ ጊዜ እንደምታውቁት አንድነት የአመራር ለውጥ አድርጓል። በአንጻሩ ደግሞ መድረክ እና አንድነት በፊት የነበራቸው ግንኙነት በተወሰነ ጊዜም ተቋርተ የነበረበት ሁኔታ ስለነበር ያንን ነገር መልካ ሲዘን እስከምንመጣ ድረስ ጊዜ ያስፈልገናል ብለው ነው መድረኮቹም እና አንድነትም በቅርብ እንገናኛለን። እስከ ትላንትና ሁለት ድረስ አብረውን ነበሩ። ይሄ የተፈጠረው አዲስ የአመራር ለውጥ ይህንን ነገር አጽድቆት እስከሚመጣ ነው እንጂ በመርህ ደረጃም በሂደቱም ላይ ነበሩበት። በአጠቃላይ እንግዲህ በኢትዮጵያ ሂደት ጎላ ብለው የሚታዩት ፓርቲዎችና ሰውም አይን ውስጥ ያሉት አብረን እየሰራን ያለንበት ሁኔታ ነው ያለው በቅርብ ቀን እንደሚቀላቀሉን ተስፋ አደርጋለሁ አሁን እዚህ የዘጠኝ የዘጠኙ ፓርቲዎች ህብረት ግን እስከ ምን ድረስ ነው የሚሄደው ማለት ምርጫ ይመጣል በምርጫ ጊዜ እያንዳንዱ ፓርቲ ራሱን ተወዳዳሪ ያቀርባል ወይንስ ደግሞ አንድ የሚወከል ሰው ከዘጠኞቹ ውስጥ ይወጣል ምንድን ነው እሱ በዛ በኩል እስኪ አቶ ግርማ ያለውትን ይሄ ግንኙነት መዋቅራዊ ግንኙነት ሳይሆን የድርጊት ግንኙነት ነው፣ ፋንክሽናል ሪሌሽን የምንለው ነው። ሁለት መሰረታዊ ነገሮችን አስቀምጠናል። በመጀመሪያው ምርጫ ሁለት ሺህ ሰባት የምርጫ ሜዳው ይስተካከል የሚለውን ጥያቄ በጋራ ገፍተን የፖለቲካ ምህዳሩ ሰፍቶ ምርጫው ፍትሐዊ፣ ነጻ፣ አሳታፊና ታማኒ እንዲሆን ያቀረብናቸው ጥያቄዎች አሉ። እሱን በሚመለከት በጋራ ግፊት የምናደርግበት ነው። ወደ ምርጫው የሚያገባኝ የጠየቅናቸው ጥያቄዎች የሚመለሱበት ሁኔታ ካለ የምናደርገው ግንኙነት እንዴት ወደ ምርጫው እንሳተፋለን እና የመሳሰሉ ጥያቄዎችን ባለው ጊዜ ውስጥ የምንመልሰው እና ከምናገኘው ምላሽ ጋር ተያይዞ የምንለው ጉዳይ ሆነው በሁለተኛ ደረጃና በረጅቡ ቀጣይነቱን በሚመለከት አብረን ልንሰራ በምንችልባቸው ጉዳዮችና በመካከላችን ያሉትን የፕሮግራም ሆነ ሌሎች ልዩነቶቻችንን ከሀገራዊ ፖለቲካው አንጻር እንዴት አብረው ሊያሰሩ ይችላሉ የሚሉትን ጉዳዮች በምንፈታበት ጊዜ ከዚህ የጠነከረ ግንኙነት ለመመስረትና ሌሎች ጉዳዮችን አስተካክለን ልንሰራ የምንችልበት የተመቻቸ ሁኔታ ለመፍጠር እና አንድ ጠንካራ ሀገራዊ የፖለቲካ ኃይል የሚፈጠርበትን ሁኔታ ለማመቻቸት ነው። አቶ ይልቃለም ሊጨምሩ ይችላሉ። በተለያየ ፕሮግራምና ዓላማ ውስጥ ያሉ ፓርቲዎች ናቸው። አሁን ባለንበት የስራ ግንኙነት ፓርቲዎቹ የራሳቸው ሙሉነት ሉዓላዊነትና ነጻነት እንደተጠበቀ ነው። ያንን አሁን ላይ ሆነን መናገር ባንችልም ግን በሂደት ወደዛ ደረጃ የሚደረስበት ነገር እንዳለ ይታየኛል። ተስፋ አረጋለሁ። ብሔራዊ ምርጫ ቦርድ የጊዜ ሰሌዳ አውጥቷል። በቅርቡ ከምርጫ ቦርድ የጊዜ ሰሌዳ ጋራ የእናንተ የምርጫ ዝግጅት እንዴት ነው? አብሮ መሄድ አለመሄድ? አንደኛው ያንን የጊዜ ሰሌዳውን በእኛ እምነት አልጸደቀም። አስተያየትም እንድንሰጥ እስከ አስር ቀን ድረስ በደብዳቤ ጠይቋል። ነገር ግን የጊዜ ሰሌዳ የሚባለው ነገር ያለን ነገር ለማስፈጸም የሚደረግ ነገር ነው። አሁን በሀገሪቷ ውስጥ ያለው የዴሞክራሲያዊ የዲሞክራሲያዊ ምርጫ የማድረግ ሂደት ግን በብዙ ሁኔታ ቀደመ አቶ ግርማ እንደተናገረው የተዘጋ ያህል ነው። ስለዚህ ያ የጊዜ ሰሌዳም ሊሻሻል ይገባዋል። እንደገና ሌሎች ነገሮች ካለፉ በኋላ ሁላችንም ተነጋግረንበት የሚሆን ነገር እንጂ እንደው በጊዜ ሰሌዳ የማጽደቅ ነገር የታነቀና በዛ ውስጥ የታገተ ሊሆን አይገባም። ነገር ግን ያም ሆኖ እኛ ባለውም አስቸጋሪ ሁኔታ ቢሆን የራሳችንን የቤት ስራ ከሕዝቡም ጋር በጎንዮች ከፖለቲካ ድርጅቶችም ጋር አሁን እኛም ራሳችን እንደ ፖለቲካ ፓርቲ የምንችለው ሊሆን ያህል የሀገራዊ ምርጫ የሚደረግበት ዓመት በመሆኑ ያንን የሚመጥን ትግል ለማድረግ ጥረታችን በዚህ በትብብር ውስጥ ይቀጥላል። ነገር ግን ያንን የጊዜ ሰሌዳ ምንም ፓርቲዎች እውቅና አልሰጠነውም፣ እንደ ቁም ነገርም አላየነውም። በጣም አመሰግናለሁ። ኢንጂነር ጌትነት ይልቃል የህብረቱ ሊቀመንበር፣ የህብረቱ ዋና ጸሀፊ አቶ ግርማ በቀለ አመሰግናለሁ። በአድማጮች ስም እግዚአብሔር ይስጥልኝ፣ ስለ ጊዜያቸው እግዚአብሔር ይስጥልኝ። ምናምን ሰጠ ምድል እናመሰግናለሁ። ከሁሉም ፓርቲዎች የተውጣጡና ኮንሰርቲየሙን የሚመሩ አምስት ተወካዮች የተመረጡ ሲሆን፣ ከሰማያዊ ፓርቲ ይልቃል ጌትነት ሊቀመንበር ከከምባታ ህዝብ ዲሞክራስ ኮንግረስ ይቅርታ ደግመዋለሁ፣ ከከምባታ ህዝብ ኮንግረስ ኤርጫፎ ኤርዴሎ ምክትል ሊቀመንበር፣ ከኦሞ ህዝቦች ዲሞክራሲያዊ ህብረት ግርማ በቀለ ዋና ጸሐፊ፣ ከመላ ኢትዮጵያ አንድነት ድርጅት ካሳሁን አበባው ምክትል ዋና ጸሐፊ እንዲሁም ከመላ ኢትዮጵያ ዲሞክራሲያዊ ፓርቲ ኑሪ ሙደስር አቃቤ ነዋይ ናቸው። የዕለቱን አብይ ርዕስ ነበረ ያሰማናችሁ። አሁን ለመጽሔት ክፍለ ጊዜ ወደ ያዝነው ዘገባ እናልፋለን። በዚህ ዩናይትድ ስቴትስ የቦስተን ማራቶን ከአንድ ዓመት ተኩል በፊት በሁለቱ ወንድማማቾች በጆሃርና ታመርሊን ሳርናይቭ ከደረሰው የቦምብ ፍንዳታ ጋር በተያያዘ ለመርማሪዎች ዋሽቷል በሚል ተወንጅሎ ጉዳዩ እየታየ ያለው ሮቤል ፊሊፖስ የክስ ሂደት ሊጠናቀቅ ተቃርቧል። ለሁለት ሳምንታት የተከራካሪ ወገኖች የከሳሽ አቃቤ ህግና የተከሳሹ የሮቤል ፊሊጶስ የህግ ጠበቆች ያቀረቧቸውን መከራከሪያዎች የሰማው ችሎት ውሳኔው እየተጠበቀ ነው። የክሱ ሂደት የደረሰበትንና ቀጣዩን ለማወቅ አሉላ ከበደ የተከሳሹን ዋና ጠበቃ አነጋግሮ ተከታዩን አጠናቅሯል። አቶ ደረጀ ደምሴ ቡልቶ የሮቤል ፊሊጶስ ዋና ተከላካይ ጠበቃ ናቸው። ሮቤል ለዩናይትድ ስቴትስ ፌዴራል ወንጀል መርማሪዎች ሆን ብሎ በመዋሸት የምርመራውን ሂደት አስተጓጉሏል የሚለውን ክሱን ጭብጥ ለማስረገጥ አቃቢ ህግ ያቀረባቸውን የመከላከያ ማስረጃ ውድቅ ማድረግ የሚያስችሉ የመከላከያ ማስረጃዎች ማቅረባቸውን ነው የሚያስረዱት። ክሱ ፍንዳታውን በተመለከተ ምርመራ በሚደረግበት ጊዜ የአንዱ ተጠርጣሪ ሁለት ጓደኞች ከሱ የኮሌጅ ዶርም ውስጥ እንደ ፈንጂ ሊጠቀሙበት የሚችሉት ርችት ቦርሳ አውጥተው ወደ ሌላ ቦታ ወስደው ጥለዋል። ያንን ሮቤል ያውቃል ሲጠየቅ አላቅም፣ በቦታው አልነበርኩም ያለው ውሸት ነው። በዛ ምክንያት የምርመራውን ሂደት አስተጓጉሏል በሚል ነው የተከሰተው እና ባለፉት ሁለት ሳምንታት የተለያዩ የመንግስት መርማሪዎች፣ የኤፍቢአይ ኤጀንቶች፣ ቴሬሪዝም ጉዳይ ብሎ የተቋቋመ ጆይንት የሬዚደንት ታስክ ፎርስ ኤጀንቶች እየቀረቡ አምስት ጊዜ በተለያየ ሁኔታ ጥያቄ አቅርበውለት የመለሰውን እየደጋገሙ በመጨረሻም አምኗል ብለው ያስፈረሙትን የእምነት ቃል እያቀረቡ በማስረጃ ጁሪውን ለማሳመን ሞክረዋል። እኛ ደግሞ የቀረበውን ማስረጃ ውድቅ የሚያደርጉ የተለያዩ መስካሪዎችም እንዲሁም ማስረጃዎችን አቅርበን አሁን የተመረጡት አስራ ሁለት ጁሪዎች ወይም በዚህ ሀገር ሲስተም መንግስት ከሳሽም ፈራጅም አይደለም። መንግስት ከከሰሰ በኋላ ግለሰቦች በጉዳዩ ምንም የማያውቁ ከሁለት መቶ ሰው ውስጥ አስራ ሁለት ሰዎች ተመርጠው ጉዳዩን ሲያዳምጡ ከቆዩ በኋላ አሁን ይሄ ልጅ ዋሽቷል አልዋሸም የሚለውን ለመወሰን ውይይት እያደረጉ ነው በአሁኑ ሰዓት እና የእነሱን ውሳኔ በመጠበቅ ላይ እንገኛል። የህጉንም ሂደት የፍትህ ስርዓቱን አሰራር ዜጎች ተመርጠው ለዛ ብቁ መሆናቸው በተለያየ ምክንያት ከተመዘነ በኋላ የፍርድ ሂደቱ የሚካሄድ መሆኑን አስረድተውናል። አቶ ደረጀ የእናንተን መከራከሪያ አላስቀድምና ደንበኛው በእርግጥ እውነተኛውን መረጃ ለባለስልጣናቱ አልሰጠም አላየሁም ብሎ ዋሽቷል። ነገር ግን ለ12 ሰዓታት በተከታታይ በወሰደው የአጠፋሪስ አደንዛዥ እጽ ተጽዕኖ ነገሮችን የማስተዋል ስሜቱ ስለተዛባ በዛ ተጽዕኖ የተፈጠረ ነው የሚል መከራከሪያ ነው ያቀረባችሁት። አቃቤ ህግ በበኩሉ ግን በተደጋጋሚ ዋሽተዋል፣ አንድ ጊዜ አይደለም። በሚባለው እጽ ተጽዕኖ የመጣ አይደለም የሚል ነው። ጉዳዩን በምንመረምርበት ጊዜ የተለያዩ አብረውት የነበሩ ተማሪዎችም እንደ መሰከሩት በዛ ቀን ውስጥ በተለያዩ ሰዓት ከተለያዩ ሰዎች ጋር ማሪዋና ሲያጨሱ ውለዋል። እዚህ ሀገር ትምህርት ቤት ያሉ የተወሰኑ ተማሪዎች የሚያደርጉት ነገር እንደ አጋጣሚ የዛን ቀን በዛ ሁኔታ ነበር ያሳለፈው እና መንግስት ይህንን አይተሃል ብሎ በሚጠይቀው ጊዜ አልተደረገም ሳይሆን ያ እቃ በሚወጣበት ጊዜ በዛ ሀያ ደቂቃ መሀል እዛ ክፍል ውስጥ መኖሬት እዛ አላለኝም ብሎ ነው የመለሰው ንን በምንመረምርበት ጊዜ አንዱም ያገኘነው ነው ምንድን ነው የማሪዋና ወይም ጠይፋሪስ አጭር ጊዜ ሜሞሪ የሚያሳጣ ኢፌክት አለው። ያንን የሚያስረዳ የሜዲካል ኤክስፐርት አቅርበን ያንን ነው ቴስቲፋይ ያደረገው ሰውየው። በተጨማሪ የረሳቸው ብዙ ነገሮች እንደነበሩ የዛን ቀንም ማስረጃ አቅርበናል። ከዛም በላይ እቃው በሚወጣበት ጊዜ እሱ ማየቱን የሚያሳይ ማስረጃ መንግስት በቂ አላቀረበም። ያቀረቡትንም ማስረጃ ውድቅ የሚያደርጉ ብዙ ተከላካይ ነጥቦች አቅርበናል። ሶስተኛ ኤፍቢአይ ኦፊስ ወስደው ለአራት ሰዓት ተኩል ከመረመሩት በኋላ አስፈራርተው በር ቆልፈው ያስፈረሙት ስቴትመንት እነሱ የጻፉት እንጂ እሱ አስታውሶ ነግሯቸው የተጻፈ አለመሆኑን የሚያስረዱ ብዙ ማስረጃዎች አቅርበናል። በእነዚህ መሰረት ነው ጁሪውን ይህን ልጅ ጥፋተኛ ነው ብላችሁ መወሰን አትችሉም ብለን የተከራከር ነው። አቶ ደረጀ የተባለው አጠፋሪስ በማጤሱ ምክንያት የመጣው ተጽዕኖ መሆኑን ለማሳየት ነው። የፍርድ ውሳኔውን የሚሰጡትን ሰዎች ሆን ብሎ ያደረገው ነገር እንዳልሆነ ለማረጋገጥ ነው እየሞከራችሁ ያላችሁት። አቃቢ ሕግ በበኩሉ ጥፋተኝነቱን ለማረጋገጥ እየሞከረ ነው። በጊዜው አስራ ዘጠኝ አመት ወጣት ነበረ። ዛሬ ሀያ አንድ አመቱ ሮቤል ሌሎች ስለ እሱ ማንነት የሚገልጹ መረጃዎችን ቀደም ባለው መከራከሪያ ሰሞን ይታዩ ነበረ በኋላ ላይ የደረሰበትን ሁኔታ ውስጥ የመግባት ያለ መግባት ሁኔታ ከአጋጣሚ ባሻገር፣ ምን አይነት ልጅ ነበር ሮቤል? በመጀመሪያ ደረጃ ከዛን ቀን በፊት ስለ ማራቶን ጥቃት የሚያውቀው ነገር የለም። መንግስትም ያንን አምኗል። ሁለተኛ ደረጃ በጣም ጥሩ ተማሪ የነበረ በሚኖርበት የኬምብሪጅ ከተማ የከተማው ከንቲባና የከተማው አስተዳዳሪ ተመርጦ በከተማው ካውንስል የከተማውን ወጣቶች ወክሎ ተቀምጦ ሕግ ከሚያሳልፉ ሶስት ወጣቶች ውስጥ አንዱ ሆኖ የሰራ ከዛም በኋላ ኮሌጅ ገብቶ የማር የነበረ ነገር ግን ያው እንደ ማንኛውም ወጣት ወደዚህ ጉዳይ ውስጥ ገባ። እንዲ አይነት ነገር ደረሰ። ቢሆንም ስለሱ ትራያሉ ላይ ከመሰከሩለት አንዱ የዚህ ከተማ ሁለት ተርም ገቨርነር የነበረ በኋላም ለአሜሪካ ፕሬዚደንትነት ተወዳድሮ ጆርጅ ዋከር ቡሽ ተሸንፎ ያላለፈ ግን የዴሞክራቲክ ፓርቲ ተመራጭ የነበረ ገቨርነር ማይክል ዱካከስ ፍርድ ቤት ቀርቦ ይህን ልጅ ከልጅነቱ ጀምሮ አውቀዋለሁ፣ የቤተሰቡ የቅርብ ወዳጆች ነን፣ እንዲያውም ሴኔተር ኬሪ ለአሜሪካ ፕሬዚደንትነት እንዲወዳደር የተመረጠበት ኮንቬንሽን ሁሉ ይዤ ሄጃ አለው ብሎ ሁሉ ቴስቲፋይ አድርጓል፣ ምስክርነት ሰጥተዋል እና ይሄ ከልጁ ጸባይ ጋር የተገናኘ ሳይሆን ለማንኛውም ሰው እንደ አጋጣሚ ሊደርስ የሚችል ነገር ነው፣ ያ ግልጽ ሆኗል። እንግዲህ አሁን የምንጠብቀው የዱሪውን ውሳኔ ነው። አቶ ደረጀ ደምሴ ቡልቶ የሕግ ተጠያቂ ሆነው የቀረበው ሮቤል ፊሊጶስ የሕግ ጠበቃ ጉዳዩን ተከታትለን ውጤቱንም እንዲሁ ለአድማጮቻችን እናቀርባለን። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወደ ዝግጅታችን ሁለተኛ አጋማሽ እያዘገምን ነው። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ተኩል ቅጯ ላይ ሊሆን ግማሽ ደቂቃ ያህል ይቀራል። ወደ መጀመሪያው ዝግጅት ነው የምናልፈው። የሁለተኛው አጋማሽ አንጋፋው ጋዜጠኛ የቀድሞው የዋሽንግተን ፖስት ዋና አዘጋጅ ቤን ብራድሊ ህይወት ይዘከራል። ታዋቂው አሜሪካዊ ጋዜጠኛ ቤን ብራድሊ በትናንትናው ዕለት በዘጠና ሶስት አመቱ ከዚህ ዓለም በሞት ተለይቷል። የዋሽንግተን ፖስት ጋዜጣ ስራ አስኪያጅ አዘጋጅ በመሆን የፕሬዝደንት ኒክሰንን የስልጣን ቅሌት ያጋለጠውን የዜና ቡድን የመራው ጋዜጠኛ ብራድሊ የአሜሪካ እጅግ የተከበረ ባለሙያ ነበር። ሄኖክ ሰማእግዜር የዚህን ታዋቂ ሰው የህይወት ታሪክና አሜሪካዊ ትውፊቶች ያስቃኘናል። በአሜሪካ ጋዜጠኝነት ሲነሳ ጆሴፍ ፑሊትሰር፣ ዋልተር ክሮንካይት፣ ማይክ ዋላስ፣ ኤድዋርድ አር መሮ ሄለን ቶማስ፣ ሌሎችም ይጠቀሳሉ። ቤን ብራድሊ ከነኚህ ጋዜጠኞች ዝርዝር ስሙ ለዘላለም ይኖራል። ኤ ታይታን ኦፍ ጆርናሊዝም፣ የጋዜጠኝነት ታላቅ ስም። ቤንጃሚን ክራውንሺልድ ብራድሊ በትውልዱ እጅግ ከተከበሩ የዜና ሰዎች አንዱ ነው። እንዴታ ቤን ብራድሊና በ1960ዎቹና ሰባዎቹ በተለይ የመራው የዋሽንግተን ፖስት ጋዜጠኞች ቡድን እኮ ፕሬዚዳንት ሪቻርድ ኒክሰን በሥልጣን ቅሌት ከሥራቸው እንዲሰናበቱ ያደረገውን የዋተርጌት ቅሌት ለሕዝብ ያጋለጡ ናቸው። ይሄ ብቻ አይደለም። በቪየትናም ጦርነት ወቅት የአሜሪካ መንግሥት ስለ ጦርነቱ ለሕዝቡ ዋሽቷል ሲሉ በመረጃ አስደግፈው ያጋለጡ፣ ቆይቶም መንግሥት በጋዜጣው ላይ ጫና ሲያሳድር በፍርድ ቤት ሞግተው ያሸነፉ የጋዜጠኝነትና የመናገር ነጻነት ዋልታዎች ጠባቂዎችና ከምንም በላይ ደግሞ የሕዝብ ተቆርቋሪ ጋዜጠኞች ናቸው ነበሩ። በዋሽንግተን ዲሲ ዋተርጌት ሆቴል የተፈጸመውን የቤት ብርበራና ስርቆት ከፕሬዚዳንት ሪቻርድ ኒክሰን ጋር ያገናኙት ሁለት ጋዜጠኞች ወጣቶቹ ያኔ ቦብ ውድዋርድና ካርል በርንስቲን የቤን ብራድሊ የመረጃ ወታደሮች ነበሩ። የዋተርጌት ቅሌት ዘገባ በስተ መጨረሻ ፕሬዚዳንት ኒክሰን በቅሌት ከሥልጣን እንዲወርዱ መረጃውን አቀብሏል። ቤን ብራድሊ በጋዜጠኝነትና ዋና አዘጋጅነት ሥራው የዋሽንግተን ፖስትን ጋዜጣ ዛሬ ለተጎናጸፈው ክብር የበኩሉን ያበረከተ፣ ለአሜሪካ የመናገር ነፃነት መረጋገጥ የታገለ የተከበረ ባለሙያ መሆኑን ፕሬዚዳንት ባራክ ኦባማ ባለፈው ዓመት ታላቁን የነፃነት ሜዳሊያ ሲሸልሙ መስክረዋል። ማንም ሰው ያልተናገረውንና ያልዘገበውን መረጃ ለሚያደርሱን ከበሬታ አለን። ቤን ብራድሊ በሁለተኛው ዓለም ጦርነት በፓሲፊክ ግንባር በበርካታ ውጊያዎች የተፋለመ ጀግና ሲሆን ከጦርነቱ በኋላ ተመሳሳይ ቁርጠኝነትን ለጋዜጠኝነት አበርክቷል። በዚህ የሽልማት ሥነ ሥርዓት ላይ ታዲያ በርካታ የተጋበዙ ዕውቅ አሜሪካውያን የቀድሞ የዩናይትድ ስቴትስ ፕሬዚዳንት ቢል ክሊንተንን ጨምሮ ተገኝተዋል። ፕሬዚዳንት ባራክ ኦባማ በንግግራቸው መንግሥትን ተጠያቂ የሚያደርጉ ጋዜጠኞች ለአሜሪካ ሕዝብና አስተዳደር አብይ አካል ናቸው ብለዋል። ቤን ዋሽንግተን ፖስትን በመራበት ወቅት አሜሪካ በቪየትናም የነበራትን ጦርነት እውነተኛ ገጽታ ያሳዩ ዘገባዎች ታትመዋል። ዎተርጌትን አጋልጧል የምርመራ ጋዜጠኝነትን በር ወለል አድርጎ ከፍቷል። የአሜሪካ ባለሥልጣናትን ተጠያቂ አድርጓል። በዚህ ሥራው የሀገራችን ነጻነት የሚረጋገጠው በመገናኛ ብዙሃን ነጻነት መሆኑን አሳስቦናል። ቤን ብራድሊ ጋዜጠኝነት ለማንኛውም ዴሞክራሲ፣ ለማንኛውም ሕዝብ የሕይወት መስመር ነው ብሎ የሚያምን ባለሙያ ነበር። በዘጠና ሦስት ዓመቱ ትናንት አርፏል። አሜሪካና ህዝቧ ተከታዩ ዝግጅት ነው። በትናንትና ዕለት በኢትዮጵያ በአዲስ አበባ የተጀመረ ስራና አሰሪዎችን ሀሳብ አፍላቂዎችና ሀሳብ ፈላጊዎችን የሚያገናኝ ጉባኤ ዛሬም ቀጥሏል። ሀሳቡ የተወለደው በዚህ በአሜሪካ ነው። በአፍሪካና በሌላው ዓለም የልማት ሥራዎችን የሚያስተባብር አምድ ለመፍጠር ያለመ ደቨክስ የተባለ ድርጅት በአጭር ጊዜ የልማት ሥራዎችና አሰራሮችን ለማቀናጀት ችሏል። ህልሙ ትልቅ ነው ይሉናል የድርጅቱ መስራች ራጅ ኩማር። ዝርዝሩን ሄኖክ ሰማግዜር ያቀርባል። በሰሜን ምስራቋ የዩናይትድ ስቴትስ ግዛት ኒው ጀርዚ የተወለደው ራጅ ኩማር ትምህርት ቤት ሳለ በዓለም አቀፍ ልማት ለመስራት ብርቱ ፍላጎት ነበረው። ከአስር ዓመት አለፍ ይላል። ሁለተኛ ዲግሪን እየተማርኩ ሳለ፣ ያው የተማሪ ነገር ሐሳቡ ብዙ ነው፣ እርግጠኝነት የለም ብቻ ጥሬ ሐሳብ ሞልቷል። በዓለም ባንክ፣ ዩኤስአይዲ እና ሌሎች የዓለም አቀፍ ልማት ድርጅቶች ተቀጥሬ መስራት እፈልግ ነበር ታዲያ እንዴት ነው እግሬን የማስገባው እያልኩ ሳስብ ፍለጋ የጀመረ በየትኞቹ አካባቢዎች ማን ሥራ እየሠራ እንደሆነና ክፍት የሥራ ቦታዎችን የሚያቀርብ ገጽ ብፈልግ ብማስን አጣሁኝ። ፍላጎት ፍለጋን አጫረ። ፍለጋ ደግሞ መናቀረ። ከዚያ መናመቅረት ራሱ ሥራ ሆነ። እንዴት ማለት አትሉም? ራጅ ኩማር ከክፍል ጓደኞቹ ጋር ሆነና የዓለም አቀፍ የልማት ድርጅቶች ምን አይነት ሥራዎችን እየሠሩ እንደሆነ መረጃ የሚያሰራጭ በጎን ደግሞ የሥራ ማስታወቂያዎችን የሚለጥፍ ዴቬክስ የተባለ ድረገጽ መሰረቱ። ዛሬ ዴቬክስ በርካታ ጋዜጠኞችን ቀጥሮ የዓለም አቀፍ ልማት ዜናዎችን ያቀርባል። በዓለም ዙሪያ ሥራ ለሚፈልጉ ባለሙያዎች ደግሞ የሥራ መፈለጊያ አምዳለው። አፍሪካዊ ባለሙያ ከሆናችሁ እና በልማት ዘርፍ ለመስራት ከፈለጋችሁ ብዙዎች ይህንን የሚመለከቱት እንዲያውም ሀገራቸውን እንደ ማልማት ነው። መንግሥታዊ ለሆኑ ድርጅቶችም ሆነ ለመንግሥታዊ ሥራዎች ዴቬክስ የሚያቀርበው የሥራ ማስታወቂያ ዝርዝር ብቻ ሳይሆን የዘርፉን አሠራርና ምክሮች ያዘሉ መረጃዎችንም ለማግኘት ይቻላል። ለምሳሌ በግል ዘርፍ የሚሠሩ ባለሙያዎች እንዴት አድርገው ወደ ዓለም አቀፍ ልማት ሙያቸውን ማዞር እንደሚችሉ ከሌሎች ተሞክሮ ተነስተው የተጻፉ ዘገባዎችን እናስነብባለን። ለምሳሌ እንደ ዩኒሴፍ ያሉ መስሪያ ቤቶች ከሚቀጥሯቸው ሰዎች ምን ይፈልጋሉ? የተማሩ አፍሪካውያን በውጭ ያሉም ሆነ በሀገር ውስጥ ለመቀጠር እንደሚፈልጉ እናውቃለን። ደቬክስ የሚሠራው እነዚህም መረጃዎች አቀናጅቶ ማቅረብ እና የሥራ ዕድሎችንም በዝርዝር ማቅረብ ነው። ሪ ዴቬክስን ከጀመርን ወዲህ በእጅጉ ያስደሰተኝ የኢሜል ደብዳቤ የመጣው ከአንዲት ደቡብ አፍሪካዊት ኢንጂነር ነው። በመልእክቷ ያሰፈረችው ምንድን ነው? በሀገሯ የልማት መርሃ ግብሮችን ተመልክታለች። የበኩሏን ለማበርከት ፍላጎት ነበራት፣ ግን ይህንን ማድረግ አልቻለችም። ዴቬክስን መጠቀም ከጀመረች በኋላ በሀገሯ ልማት ሥራ ተቀጥራ ለመሥራት ችላለች። ሁላችንም ለማሳካት የምንጥረው ይህንኑ ነው። የዓለም አቀፍ ልማት በአሁኑ ወቅት የተቀናጀ አካሄድን እየተከተለ በመሄዱ ገበያው ተወዳዳሪ ሆኗል ይላሉ ራጅ ኩማር። ከዚህ ጋር ተያይዞ የዓለም አቀፍ የልማት ድርጅቶች እንዲሁም የአፍሪካ መንግሥታት በአግባቡ የሰለጠኑ የሀገራቸውን ዜጎች ኃላፊነት በመስጠት በስፋት በሥራ ሲያሰማሩ ይታያል ይላሉ። ለእንደዚህ ዐይነት ለውጦች ልክ እንደ ዴቬክስ ያሉ የማኅበረሰብ መገልገያ አምዶች፣ የስልክ አፕሊኬሽኖች፣ እንዲሁም የፈጠራ ውጤቶች የሰዎችን ግንኙነት በማቀላጠፍ የተሻሉ አሰራሮችን በዓለም ዙሪያ ለማሰራጨት በስፋት በጥቅም ላይ እየዋሉ ነው። ዴቬክስ በአዲስ አበባ ከተማ በትናንትና ዕለት ከተለያዩ የአፍሪካ ሀገሮች የተሰባሰቡ የልማት ድርጅቶችና መንግሥታት መረጃ የሚለዋወጡበትና የሥራና ሠራተኛ ፍላጎቶቻቸውን በስፋት የሚጋሩበት አምድ ለመፍጠር ያለመ ጉባኤ ጀምሯል። በመቀጠል ዲሞክራሲ በተግባር በዩናይትድ ስቴትስ በተቀማጩ ፕሬዚደንት የመጀመሪያው አራት ዓመት የሥራ ዘመን አጋማሽ ላይ የሚደረገው የምክር ቤት ምርጫ ሁለት ሳምንታት ቀርተውታል። በዚህ በቀጣዩ የአውሮፓውያን ዓመት ሴኔቱን የሚቆጣጠረውና ምናልባትም የዋሽንግተንን የኃይል ሚዛን ሊቀይር የሚችለው ፓርቲ ተለይቶ ይወጣል። ለሴኔቱ መቀመጫዎች ወሳኝነት ይኖራቸዋል ከሚባሉ በጣት ከሚቆጠሩ ምርጫዎች አንዱ በሰሜን ካሮላይና በዴሞክራቷ ኬሄገን የተያዘውን መቀመጫ ለማግኘት በመካሄድ ላይ ያለው የሕግ መወሰኛ ምክር ቤት ፍልሚያ ነው። ከባድ ነው። ባልደረባችን ጂም ማሎን በቅርቡ በክፍለ ግዛቱ ጥቂት ቆይታ አድርጎ ያጠናቀረው ዘገባ አለ። ሰሎሞን ክፍል ያቀርበዋል። የሁለቱም የፖለቲካ ፓርቲዎች ደጋፊዎች ናቸው። ሰሜን ካሮላይና አደባባይ ወጥተው ድምፃቸውን እያሰሙ ያሉት ዲሞክራቶቹ ሴናተር ኬ ሄገንን ዳግም ለማስመረጥ የሪፐብሊካን ፓርቲው ደጋፊዎች ደግሞ ተቀናቃኛቸውን ቶም ቲሊንስን ለማስመረጥ ዘመቻ ይዘዋል። ከኬ ሄገን ደጋፊዎች አንዷ በቤተሰብ ምጣኔ ላይ የሚሠራው ድርጅት አባል መሊሳ ሪድ ናቸው። ይህ ምርጫ ምናልባትም በሀገር ደረጃ ለመወሰኛ ምክር ቤት መቀመጫዎች ከሚደረጉት ሁሉ ዋናው ነው። ሴኔቱን ለመቆጣጠር ያስፈልጋሉ የሚባሉት ሶስት መቀመጫዎች ሲሆኑ ከእነዚህ ሶስቱ አናት ላይ ያለው ሰሜን ካሮላይና ነው። መሊሳ ሪድ በተጨማሪም ጽንስ ማቋረጥን ውሱን ለማድረግ ጥረት የያዘውን የሪፐብሊካን ፓርቲ ይቃወማሉ። ሴቶች እንደ ከዚህ ቀደምት ሁሉ የሪፐብሊካውያን ፓርቲ ፖሊሲዎች በጽንስ ማቋረጥ ጥያቄ ላይ ወደፊት እየተጓዘ አይደለም ብለው ያስባሉ። በዚህም ምክንያት ነው በ1950ዎቹ ዓመታት በነበሩ ሁኔታዎች ላይ የምንገኘው። ጽንስ ማቋረጥን የሚቃወሙ ወገኖች ደግሞ ሪፐብሊካኑን ቶም ቲሊስን ለማስመረጥ ድጋፍ እያሰባሰቡ ናቸው። ቴሚ ፊስጄራልድ አንዷ ሲሆኑ፣ በድምፅ መስጫው ዕለት ወግ አጥባቂዎች በብዛት ወጥተው ድጋፋቸውን ከቸሩ ቲሊስን ማስመረጥ ይችላሉ ይላሉ። በዚህ ክፍለ ግዛት ያለው አብዛኛው ሕዝብ ጽንስ ማቋረጥን ይቃወማል፣ 55 በመቶ ይሆናል። በተለይ በወግ አጥባቂዎቹ ዘንድ ካየነው ሰባ በመቶ ይደርሳል። ግዙፍ አሃዝ ነው። የሪፐብሊካን ፓርቲው እጩ ተወዳዳሪ ቶም ቲሊስ በዚህ ምርጫ ዘመቻቸው ላይ ተቀናቃኛቸውን ሄገንን ከፕሬዝደንት ኦባማና እርሳቸው ካላቸው ከወቅቱ ደካማ የህዝብ አስተያየት መለኪያ ጋር ለማያያዝ የተቻላቸውን ሁሉ ሲያደርጉ ይታያሉ። ሴነተር ሄገን በፕሬዚዳንት ኦባማ ለቀረቡ ሐሳቦች ዘጠና ስድስት በመቶ ለሚያህል ጊዜ ድጋፋቸውን የሰጡ መሆናቸውን ለሕዝብ ለማሳወቅ ቆርጬ ተነስቻለሁ። ሴናተር ሄገን ግን እንደ ሌሎቹ በሀገሪቱ ዙሪያ ያሉ ዲሞክራቶች ሁሉ በራሳቸው እምነት እንጂ በሌላ ሰው ችሎታ እንደማይተማመኑ የሚወዳደሩትም በዚሁ መንፈስ እንደሆነ ይናገራሉ። ምክንያቱም ተቀናቃኜ ይህን ምርጫ በፕሬዝዳንቱ ላይ ማድረግ ስለፈለገ ነው። ፕሬዝዳንቱ ደግሞ በዚህ ምርጫ ተወዳዳሪ አይደሉም። የተያዘው ፉክክር ሰሜን ካሮላይናን በዩናይትድ ስቴትስ መወሰኛ ምክር ቤት የሚወክለው ማን ይሆናል ለሚለው ነው። ፕሬዝደንቱ ወደዱም ጠሉ ግን በሰሜን ካሮላይናው ምርጫ ሚና ይኖራቸዋል የሚሉት ደግሞ በአካባቢው የፖለቲካ ተንታኝ ጆን ዴቪስ ናቸው። በአሁኑ ጊዜ ስለ ፕሬዝዳንቱ ከህዝብ የሚሰጡ አስተያየቶች አህዛቸው በጣም ደካማ ነው ስራቸውን በተመለከተ በአጠቃላይ በአርባዎቹ ዝቅተኛ ደረጃ ላይ ነው ያለው። የውጭ ፖሊሲያቸው በሰላሳዎቹ አጋማሽ ላይ ይገኛል። ስለዚህ የሪፐብሊካኑ ፓርቲ ተወካይ ከሆንክ ጊዜው ጥሩ አጋጣሚ ነው። ተቀናቃኝህ ለፕሬዚዳንቱ ከሚሰጡ የህዝብ አስተያየቶች ጋር ለማያያዝ በዚህ ምርጫ ወቅት ደካማ ቁጥሮች አሉታዊ ውጤት ይኖራቸዋል። ወደ ኋላ መለስ ብለን የከዚህ ቀደምት ልምዶችን ብንፈትሽ ፕሬዚደንታዊ ምርጫ ከተካሄደ ከሁለት ዓመታት በኋላና ሌላ ፕሬዝደንታዊ ምርጫ ከመደረጉ ሁለት ዓመት በፊት በመሃሉ የሚካሄዱ የምክር ቤት ምርጫዎች በእነርሱ አጠራር ሚድተርም ኢሌክሽንስ ይባላሉ። ብዙውን ጊዜ እንደታየው ከሆነ በእነዚህ ምርጫዎች ወቅት የፕሬዝደንቱን ሥልጣን የያዘው ፓርቲ፣ ለምሳሌ አሁን የዲሞክራቲክ ፓርቲው፣ የምክር ቤት መቀመጫዎችን ያጣል። ለምን ቢባል በዋናነት የሚጠቀሰው ምክንያት ከሁለት ዓመታት በፊት በፓርቲው እጩ ፕሬዝደንት ተወዳጅነት ታግዘው ለድል የበቁ እጩ የምክር ቤት ተወዳዳሪዎች በራሳቸው በሚወዳደሩበት ጊዜ ለማሸነፍ ይቸገራሉ የሚለው ነው። በዩናይትድ ስቴትስ ታሪክ አንድ ፕሬዝደንት በመጀመሪያው አራት ዓመት የሥራ ዘመኑ ወቅት በ202 ዓ ም መሃል ላይ በተደረገው ተመሳሳይ ምርጫ ስምንት የተወካዮች ምክር ቤቱንና ሁለት የሴኔቱን መቀመጫዎች አሸንፈው ሴኔቱን መቆጣጠር የቻሉት የቀድሞው የሪፐብሊካን ፓርቲው ፕሬዚደንት ጆርጅ ደብልዩ ቡሽ ናቸው። በሁለተኛው የሥራ ዘመናቸው ግን ከተወካዮቹ ምክር ቤት 30፣ ከመወሰኛው ምክር ቤት ስድስት መቀመጫዎችን አጥተዋል። በ2010 ፕሬዚደንት ባራክ ኦባማን ካየን 63 የተወካዮች ስድስት የሴኔቱን መቀመጫዎች ያጡ ሲሆን ከሁለት ሳምንታት በኋላ የሚደረገው ምርጫ ውጤት ደግሞ ምን እንደሚያመጣ ይጠበቃል። ሴቶችና ቤተሰብ ተከታዩ ዝግጅት ነው። የሴቶችና ቤተሰብ ፕሮግራም አዘጋጅና አቅራቢ ቆንጅት ታየ። እጅሽ ከምን ኢቦላ ላይ ያተኮረ ነው ዛሬ ያስኩት ሰሎሞን ምዕራብ አፍሪካ ውስጥ የኢቦላ ወረርሽኝ የተስፋፋ ባለበት በዚህ ወቅት ከወረርሽኙ በህይወት የተረፉ ታመው የዳኑ ለዳኑ ሰዎች ጥቂት ተስፋ ፈንጣቂ ሁኔታ ይታያል ይላል ዘገባው ምስራቅ ሴራሊዮን ውስጥ ታመው የዳኑ ዜጎችን ያሰባሰበ ጉባኤ ለመጀመሪያ ጊዜ ተካሂዷል ኒና ደቭሬስ ለቪኦኤ ከከረማ ከተማ በላከችው ዘገባ አላማው እነዚህን በተወሰነ መልኩ የታደሉ ሰዎች ለማበረታታት ሌሎችንም ከወረሽ ስለ ወረሽኙ በማሳወቅ ሊሰሩ የሚችሉበትን መንገድ ለማመቻቸት ነው። ከዛው ከሴራሊዮን የኢቦላ ወረርሽኝ ወላጆቻቸውን የነጠቃቸው ህጻናት፣ በዚህ ክፉ በሽታ ምክንያት ምን ነው እኔ ልውሰዳቸው የሚላቸው እያጡ መሆናቸውን የተመለከተ ዘገባ አለን። የመጀመሪያ ማዕከል እነዚህን ህጻናት ለማሰባሰብና ለመጠበቅ ተቋቁሟል። ካሹን ከምትባል ከተማ አደም ቤልስ የላከውን ዘገባ ይዣለሁ። እሺ ቆንጂት፣ እንግዲህ ሴቶችና ቤተሰብ በኢቦላ ላይ አተኩሮ ቀጥሎ ይቀርባል። ምስራቅ ሴራ ሊዮን የምትገኘው ከነማ ከተማ ያለች አነስተኛ ቤተ ክርስቲያን ውስጥ ነው መዝሙሩ ደመቅ ብሎ የሚሰማው። በኢቦላ ቫይረስ ተይዘው ታመው የነበሩ ሰላሳ ስድስት ሰዎች ከዚህ ገና የመከላከያ ክትባት ካልተገኘለት ገዳይ በሽታ በህይወት በመትረፋቸው በደስታ ከመዝሙሩ ጋር ይወዘወዛሉ። ከበሽታው የዳኑ ሰዎችን ያሳተፈውን ጉባኤ ያሰናዳው የሴራ ሊዮን የጤና ጥበቃና የንጽህና አጠባበቅ ሚኒስቴር ነው። ሚኒስቴሩና የተለያዩ መንግስታዊ ያልሆኑ ድርጅቶች እነዚህ ታመው የዳኑ ሰዎች ሌሎችን እንዲያስተምሩ በየማህበረሰባቸውም ህዝቡን ስለ በሽታውና እንዴት መከላከል እንደሚቻል እንዲያውቅ እንዲያደርጉ ለማበረታታት ይፈልጋሉ። የተባበሩት መንግስታት የህጻናት መርጃ ድርጅት የህጻናት ጥበቃ ኃላፊ ማቴው ደሊንግ ኢቦላ ይዟቸው ታመው በህይወት የተረፉት ሰዎች ብዙ ጊዜ በማህበረሰባቸው የመገለል ችግር እንደሚያገኛቸው አስረድተዋል። ወደ ማህበረሰባቸው ሲመለሱ ይገለላሉ፣ ሂዱልን ይሏቸዋል። እኔ ካነጋገርኳቸው ኢቦላ ታማው ከነበሩ አንድ ሁለት ሰዎች ኬኔማ ከተማ ውስጥ ቤት ተከራይተው ተቀምጠዋል። ለምን ወደ ገጠሩ መንደራቸው መመለስ ስላልቻሉ። ታዲያ እኛ የፈለግነው ወደ መጡበት ተመልሰው የሚሄዱበትንና እዚያ ህዝቡን እንዲረዱ እንዲያስተምሩ ለማድረግ የሚቻልበትን መንገድ መፈለግ ነው። በእውነት ለመናገር እንደ ጀግና ነው የምንመለከታቸው። ነርስ ፋቱማ ፈሬሙሱ ሲሴ የኢቦላ ቫይረስ ያገኛት አንዱን የታመመ ሰው እየተንከባከበች ሳለች ላይዋ ላይ አስመልሶት ነው። የለበስኩት የነርስ ልብስ ስስ ስለነበረ በልብሱ ውስጥ ሰርጎ ሰውነቴ ነካኝ ብላለች። ኢቦላ ቫይረስ የሚይዘው በሽታው ካለበት ሰው የሰውነት ፈሳሽ በቀጥታ በመነካካት እንደሆነ ይታወቃል። ነርስ ፋቲማታ ሲሴም ታዲያ ህይወቴ በመትረፉ ደስተኛ ነኝ ማህበረሰቤን ማስተማር እፈልጋለሁ አንዳንዶች አሁንም ኢቦላ የእውነት በሽታ አይመስላቸውም ብላለች መንግስት ለነርሶች ብዙ ገንዘብ ይሰጣል እነሱ ናቸው መርፌ እየወጉ የሚገሉን የሚል ወሬ ተነስቶ ነበር ታዲያ እሷም ከኢቦላ በህይወት የተረፈች የሆነችው ዳውዳ ሞሐመድ ፉላ ማጥፋት የምትፈልገው የሐሰት ወሬ እንዲህ ያለው ነው። ከኔማ ውስጥ ያለ የመንግስት ሆስፒታል የላቦራቶሪ ቴክኒሽያን ነች። ኢቦላ ይዞኝ ስለነበረ ሰዎች ይሸሹኛል። እሱ ሲሆን ከሁሉ የባሰ የሚያሳዝነኝ። አብዛኞቹ የቤተሰቤ አባላትም ቫይረሱ ይዟቸው ነበር፣ ግን እንደኔ አልተረፉም፣ አለቁ ትላለች አንዳንድ ጊዜ አስባቸዋለሁ። ያቃዠኛል። አሁን ለምሳሌ ትናንት ሌሊት በሕልሜ አባቴን አየሁት እና በጣም አዘንኩ። ወደ አንተ ልምጣ ስለው አይሆንም ይለኛል። ከዚያ በህልሜ ውስጥ ማልቀስ እጀምራለሁ። ንቅት ስል ዓይኖቼ በእንባር ሰዋል። ሌሎችም በኢቦላ ምክንያት በጣም የሚሰቀጥጥ አደጋ ያገኛቸዋሉ። ለምሳሌ ጀሚላ ጃዋራ ሁለት መንትያ ህጻን ልጆቿን ኢቦላ ገሎባታል። ሰኔ 17 ቀን ነበር ሁለቱን ልጆችን እቅፍ አድርጌ እንደ ያዝኳቸው የመጀመሪያ ወንዱ ልጅ ሞተብኝ፣ ከዚያ ሴቷ ተከተለች። እንዲህ ያሉት አጋጣሚዎች ታዲያ ፍርሀት ይለቃሉ። የዓለም የጤና ድርጅት ቃል አቀባይ ዶክተር ማርግሬት ሃሪስ ኢቦላ ቫይረስ ይዟቸው ታመው የዳኑ ሰዎች ማህበረሰቡን፣ ሌሎቹንም ህመምተኞች ሲያገለግሉ ጥሩ ነው፣ ነገር ግን ለዚያ ዝግጁ ሲሆኑ እንጂ ግዴታ እንዳለባቸው ሆኖ ሊሰማቸው እንደማይገባ ነው መክሩት። ያ ሁሉ ሆኖ አሁንም አስፈላጊውን ሁሉ ጥንቃቄ እነሱም ጭምር ማድረግ እንደሚገባቸው የደብሊውኤችኦ ባለስልጣን ሳያስገነዝቡ አላለፉም። አንዳንድ ሰዎች ለምሳሌ ታመው የዳኑ ሰዎች ቫይረሱ ፈጽሞ እንደገና አይዛቸውም ብለው ያወራሉ። በሰውነታቸው ውስጥ ያለው የቫይረሱ መከላከያ መጠን ምን ያህል እንደሆነ አልተለካ አዎ ታመው ድነዋል እናውቃለን፣ ግን መቶ በመቶ ቫይረሱ አይዛቸውም ለማለት የሚታወቅ አይሆንም። የሴራሊዮን የጤናና የንጽህና አጠባበቅ ሚኒስቴር ባወጣው ሪፖርት መሰረት የኢቦላ ቫይረስ ይዟቸው ታመው ህይወታቸው የተረፈ 634 ሰዎች አሉ። ይህም እስካለፈው እሁድ ድረስ በተጠናቀረው አሀዝ መሰረት ነው። የዩኒሴፉ የህጻናት ጥበቃ ዋና ኃላፊ ማቴው ዴሊንግ እንደዚህ ከኔማ ከተማ ውስጥ እንደ ተካሄደው ያሉ ከኢቦላ ህመም በህይወት የተረፉ ሰዎችን አሳታፊ ስብሰባዎች በሀገሪቱ ዙሪያ ተጨባጭ የስራ እቅዶችን በያዘ መልኩ ሊካሄዱ እቅድ እንዳለ ገልጸዋል። በሴራሊዮን የኢቦላ ወረርሽኝ ጉዳይ ላይ እንቆያለን። ያቺ ሀገር የመጀመሪያዋን ወላጆቻቸውን በኢቦላ ምክንያት ያጡ ህጻናት መንከባከቢያ ማዕከል ካይላሁን አውራጃ ውስጥ ከፍታለች። የኢቦላ ወረርሽኝ ከተቀሰቀሰበት ጊዜ ወዲህ በመቶች የተቆጠሩ በበሽታ ወላጆቻቸውን ያጡ ህጻናት በማህበረሰቦቻቸው እየተገለሉ አሳዳጊ በማጣት እየተጣሉ ናቸው። ዩኒሴፍ እንደ ገለጸው ምዕራብ አፍሪካ ውስጥ አንዱን ወይም ሁለቱንም ወላጆቻቸውን በኢቦላ በሽታ የተነጠቁ ህጻናት ቁጥር ከ3700 በልጧል። ድንበር አልባ ሐኪሞች ድርጅት ተጠሪ ኤክሰል ቫንድርኒክ ሲናገሩ የኢቦላ ጓለማውታን ቁጥር እየጨመረ መምጣቱ ራሱን የቻለ ቀውስ ነው ይላሉ። ብዙ ኢጓለማውታን አሉ። ይህ እንግዲህ በቀውስ ላይ የተደረበ ቀውስ ነው። ወረርሽኙ ከሚያስከትላቸው ማኅበራዊ ቀውሶች አንዱ ይህ ነው። ወላጆቻቸውን ያጡ ልጆች ቁጥር እየጨመረ ነው። ሴራ ሊዮን ውስጥ የህጻናት እንክብካቤ አገልግሎት የሚባል ፈጽሞ የለም ለማለት ይቻላል። ይህንን አዲስ የተከፈተውን ማዕከል በኃላፊነት የሚመሩት የጤና ጥበቃ ሚኒስቴሩ የማህበራዊ አገልግሎቶች ኃላፊዋ ዶሪስ ማንሳሬ ናቸው። የቤተሰብ አባላቱን ማግኘት ያስቸግረናል ስለዚህ ይህ የመሸጋገሪያ ማዕከል የተቋቋመው ህጻናቱን ከህክምና ማዕከላቱ ለማውጣት ነው ማለትም ኢቦላ ይዟቸው የነበሩና የዳኑ ከወላጆቻቸው ጋር በሀኪም ቤቱ ያሉ ነገር ግን እነሱ ያልታመሙ አሉባቸው። ወደ ጊዜያዊ የእንክብካቤ ማዕከሉ አምጥተን ሶስት አራት ቀን እናቆያቸውና ከዚያ ወደ መጡበት አካባቢ ተወስደው ከቤተሰባቸው እንዲቀላቀሉ ይደረጋል። እነዚህ ሶስት ልጆች ወላጆቻቸው በኢቦላ በሽታ ሞተውባቸው ብቻቸውን ነው የሚኖሩት። የመንደሩ ሰዎች እንዳትደርሱብን ብለው አግልለዋቸዋል። ዶሪስ ማንሳሬ አዋቂ ሰው በሌለበት የሚኖሩ ልጆች አሉ። የወላጆቻቸው ቤት ውስጥ ብቻቸውን ይኖራሉ። ወደ ሀምሳ የሚሆኑ ልጆች አውቃለሁ። የድንበር አልባ ሐኪሞች ተጠሪዋ አክሰል ቫንዱርኒክ ከቤተሰብ ውስጥ በህይወት የተረፈ ሰው ለማግኘት የሚቸግርበት ጊዜ እንዳለ ይናገራሉ። because the contamination inside the family ኢቦላ ቤተሰቦቻቸውን እንዳሉ ጥርቅ ድርግ እያደረገ ነው። ምክንያቱም ቫይረሱ ቤተሰብ ውስጥ ይበልጡን ከአንዱ ወደ ሌላ የመተላለፍ እድል እጅግ ከፍተኛ ነው። እናት ልጇን ትስማለች፣ አባት የልጁን እጅ ይይዛል። አንድ ቤተሰብ ውስጥ ኢቦላ ቫይረስ ይዞታል ተብሎ የሚጠረጠር ሰው ካለ ምንም ሳይቀር የቤተሰብ አባላት በሙሉ ይዳረሳሉ። ታዲያ እንዲህ ባለ ሁኔታ የሚኖሩት ሕጻናት የወደፊት እጣቸው ምን ይሆናል የሚለው ነው ጥያቄው። ያንዳንዶቹ ወላጆቻቸው አሁንም እንደታመሙ ናቸው። በሀገሪቱ ካሉት የኢቦላ ታማሚዎች ከሌሎች ሰዎች ተነጥለው የሚቆዩበት ማዕከል ነው የሚገኙት። ዶክተር ዶሪስ ማንሳሬ ይህ አዲስ የተከፈተው ማዕከል ችግሩን ለመቅረፍ ያግዛል ብለው ተስፋ ያደርጋሉ። ነገር ግን እነዚህ ልጆች ወደፊት ምን ይሆናሉ የሚለው ደግሞ ያሳስባቸዋል። የእንክብካቤ ማዕከላቱ በርከት ብለው ይቋቋማሉ ብለው ተስፋ ያደርጋሉ። ዝግጅታችንን በዚሁ ልናጠናቅቅ ነው። ይህንን የምትሰሙትን ዜማ የደረሰው የሴራሊዮን ተወላጅ የሆነ የራፕ ሙዚቃ አርቲስት ስለ ወረርሽኙ ለማስተማር ድራይ አይ ክሩ ከሚባለው ባንዱ ጋር ኤቦላ ኩላላ እያለ ስለ ወረርሽኙ ቫይረሱን እንዴት መከላከል እንደሚቻል ግንዛቤ ለማስጨበጥ የተጫወተው ዜማ ነው። በዚሁ እንሰናበታለን። ያው እንግዲህ ከባያ እና ከባንዱ ጋር ኤቦላ ኩላላ እያልን እኛም ዝግጅታችን በዚሁ እናጠናቅ። በስቱዲዮ ፕሮግራሙን የመራልን ቴሌላይን ባክ ነው። ዋና አዘጋጇ ትዝታ በላቸው፣ በሌሎችም ባልደረቦች ስም የምንሰናበታችሁ ቆንጅ ይታይና እኔም ሰሎሞን አባትንን፣ አብራችሁም ስለቆያችሁ እናመሰግናለን። የትግርኛ ቋንቋ ስርጭት ቀጥሎ ይቀርባል። በእኛ በኩል ሰላም ደህና It's not a biggie like a U-turn Poor man, rich man, no even drag man As he catch you, take and say you na not dead man Always as you him, we so play, we no spread him Then we make him slack the iron and weigh um, Before all men and the cunts get to the town Say salon no people, salon no people, let we wake up eh. Salon no people, salon no people, let we wake up eh. hey, hey, hey, hey. This is no a joke oh. As he catch you, you go broke oh let we advise we self for this sickness has so bad pass it so let we protect we self for me bula me guess no dey na this one we dey manner let we protect we serve for me bula no wait say e you before you go land let we protect we self for me bula me guess no dey na this one we dey manner let we protect we self for me bula no wait say e you before you go land mama papa mama I don't drink a gulala, You don't drink a cassara Boy oh, I don't drink a nambara Die don't cheap on no like a Six feet as soon as you mara We have begla, we have bread and beats, Like monkey and cutting grass Them bat mutt, mangrove them We have begla, we take no precaution Why if you come on jiggy jiggy, what's your hand? You come on, come on, what's your hand? You come on that's all you can, what's your hand? Come on and you now you can wash your hands Use yourself, soap, you the detergent Say Salome people, Salome people, let we wake up eh. Salome people, Salome people, let we wake up eh. hey, hey, hey. This sick not a joke oh. I see catch you, you go broke oh. Let we advise with self oh. This sickness has so bad past age so. Let we protect with self For me, Bula, may you see no this one